አውሮፓና ጀርመን ባለፈው እሁድ ቱርክ ያካሄደችው ሕዝበ ውሳኔ የቱርክ ፕሬዝዳንት ጠይፕ ረቼፕ ኤርዶሃን የሚፈልጉትን ውጤት አስገኝቷል። ድምፅ ለመስጠት ከወጣው ሕዝብ 51 ነጥብ 41 በመቶ በቱርክ ሕገ መንግስት ላይ ማሻሻያ እንዲደረግ ተስማምቷል። ውጤቱ ኤርዶሃንንና ደጋፊዎቻቸውን አስፈንጥዟል። ማሻሻያው የቱርክን አስተዳደር ከምክር ቤታዊ ወደ ፕሬዝዳንታዊ የመንግስት ስርዓት የሚቀይር ነው። በማሻሻያው ሀገሪቱ ጠቅላይ ሚኒስትር አይኖራትም። አዳዲስ የምክትል ፕሬዝዳንቶች የኃላፊነት ቦታዎች ይፈጠራሉ፣ የፕሬዝዳንቱም ስልጣን ይጠናከራል። ፕሬዝዳንቱ ቀድሞ ያልነበረውን ሚኒስትሮች የመሰየም በጀት የማዘጋጀትና አብዛኛዎቹን ከፍተኛ ዳኞች የመሾም ስልጣን ያገኛል። ለብቻው የአስቸኳይ ጊዜ አዋጅ መደንገግና ፓርላማውን መበተን ይችላል። የሀገሪቱ ምክር ቤት ቀድሞ የነበረውን በሚኒስትሮች ላይ ምርመራ የማካሄድ ወይንም እንዲካሄድ የመጠየቅ መብትን ይነጥቃል። ሆኖም ከምክር ቤቱ አባላት ሁለት ሶስተኛው ከተስማሙ ፕሬዚዳንቱ ክስ ሊመሰረትባቸው የሚያስችል ሂደት እንዲጀመር ማድረግ ይችላል። 48.59 በመቶ ድምጽ ሰጪዎች ማሻሻያው ፕሬዚዳንቱ ስልጣኑን በሙሉ ጠቅለው እንዲይዙ ስለሚያደርግ ህገ መንግስቱ እንዳለ ይቀጥል ሲሉ ነበረ ድምፃቸውን የሰጡት። ተቃዋሚዎች የእሁዱ ምርጫ ላይ ቅሬታ አቅርበዋል። በተለይ በመጨረሻ ሰዓት ላይ ማህተም ያልተደረገባቸው የድምፅ መስጫ ወረቀቶች ጥቅም ላይ እንዲውሉ የተሰጠው ውሳኔ ህገ ወጥ ነው ሲሉ አቤቱታቸውን በማቅረብ የህዝበ ውሳኔ ውጤት ውድቅ እንዲደረግ ህጋዊ ሂደት ጀምረዋል። ውጤቱ ይፋ እንደተደረገ ከተቀራራቢው ውጤት በመነሳት በህገ መንግስታዊው ማሻሻያ ላይ ብሔራዊ መግባባት እንዲፈጠር የጠየቀው የአውሮፓ ህብረት ኮሚሽን ዛሬ ደግሞ ቱርክ የቀረበባትን አቤቱታ እንድታጣራ ጠይቋል። የህዝበ ውሳኔውን ሂደት የታዘቡት ቱርክ አባል የሆነችበት የአውሮፓ ምክር ቤትና በአውሮፓ የጸጥታና የጋራ ትብብር ድርጅት በምህጻሩ ኦኤስሲኢ ተወካይ ሴዛር ፍሎሪን ፕሪዳ መጨረሻ ላይ የተቀየረው የድምፅ አሰጣጥ ህግ ተጽዕኖ አሳድሯል ብለዋል። ከዚህ ሌላ ህዝቡ ስለ ህዝበ ውሳኔው ምንነት አስቀድሞ በቂ መረጃ እንዲያገኝ አልተደረገም ሲሉም ተችተዋል። በህገ መንግስታዊው ማሻሻያ ጥያቄ ላይ የተካሄደው የሚያዝያ ስምንቱ ህዝበ ውሳኔ በተመጣጣኝ የመፎካከሪያ ሜዳ ላይ አልተካሄደም። የማሻሻያው ደጋፊዎችና ተቃዋሚዎች እኩል እድል አልነበራቸውም። ድምፅ ሰጪዎች ስለ ማሻሻያው ቁልፍ ጉዳዮች ገለልተኛ የሆነ መረጃ አልተሰጣቸውም። የሲቪል ማህበራት መሳተፍ አልቻሉም። በሐምሌ 2016 ከከሸፈው የመፈንቅለ መንግስት ሙከራ በኋላ የተደነገገው የአስቸኳይ ጊዜ አዋጅ ለዲሞክራሲያዊ ሂደት ወሳኝ የሆኑ መሰረታዊ ነጻነቶችን ገድበዋል። ቱርክን ከአውሮፓ ህብረት ጋር ከአቃቃሯት ጉዳዮች አንዱ የአውሮፓ ህብረት አባል ለመሆን ስታካሄድ የነበረው ድርድር መገታት ነው። ህብረቱ ሀገሪቱ ማሟላት አለባት የሚላቸውን በሰብአዊ መብት አያያዝ ላይ ያተኮሩ መስፈርቶችን ለድርድሩ አለመቀጠል እንደ ምክንያት ይጠቅሳል። ይህን የማይቀበሉት ኤርዶሃን ካሁን በኋላ በእኛ መንገድ ሂዱ የሚሉትን አውሮፓውያንን ሳይሆን ህዝባችን የሚለንን ነው የምናዳምጠው ብለዋል። ከእሁዱ ህዝበ ውሳኔ በኋላ ኤርዶሃን ሀገራቸው ለአውሮጳ ህብረት አባልነት በጀመረችውና ከተወሰኑ አመታት ወዲህ በተገታው ድርድርና የሞት ቅጣትን መልሶ በመደንገግ ላይ ህዝበ ውሳኔ ሊካሄድ እንደሚችልም ጠቁመዋል። የዶችቨለ የኢስታንቡል ዘጋቢ ዶሪያን ጆንስ እንዳለው የአውሮጳ ታዛቢዎች አስተያየትና የኤርዶሃን ዛቻ በድርድሩ ተስፋ ላይ ተጽዕኖ ማሳደራቸው አይቀርም። አሁን ሁሉም ነገር ባለበት ነው ያለው። የአውሮጳ ምክር ቤትና ኦኤስሲዲ ህዝበ ውሳኔው የተካሄደበትን መንገድ በጥብቅ አውግዘዋል። ይህ ደግሞ በአውሮጳ ያለውን ስጋት ያጠናክረዋል። እናም ቱርክ ኤርዶጋን በስልጣን ላይ እስካሉ ድረስ የአውሮጳ ህብረት አባል መሆን አትችልም የሚለው አስተሳሰብ በአውሮጳ እንዲሰፍን አድርጓል። ቱርክ ውስጥም ያለው ስሜት ተመሳሳይ ነው። አውሮጳውያን ከቀድሞ በባሰ ሀገሪቱ በመጓዝ በምትፈልግበት አቅጣጫ ላይ ጣልቃ እየገቡ ነው የሚል ስሜት አለ። እንደሚመስለኝ ከአውሮፓ ህብረት ጋር ስታካሄድ የቆየችው ድርድር ወደፊት የመራመዱ ተስፋ አናሳ ነው፣ ግን እንደማይታገድ ተስፋ አለ። ጋዜጠኛ ዶሪያን ይህን ቢልም ኦስትሪያን የመሳሰሉ የአውሮፓ ህብረት አባል ሀገራት ከህዝበ ውሳኔው ውጤት በኋላ ከቱርክ ጋር ለህብረቱ አባልነት የሚካሄደው ድርድር በአስቸኳይ እንዲቆም ጠይቀዋል። የጀርመን ፖለቲከኞችም ተመሳሳይ ጥሪ አቅርበዋል። የጀርመን ጥምር መንግስት አካል የሆነው የክርስቲያን ሶሻል ህብረት ፓርቲ በምህጻሩ ሲኤስዩ ሊቀመንበር ማንፍሬድ ቬበር ይህን ካሉት የጀርመን ፖለቲከኞች አንዱ ናቸው። ቱርክ አሁን በአውሮጳ ህብረት እይታ የተሳሳተ መንገድ ለመከተል ከመረጠች ከቱርክ ጋር ያለንን ግንኙነት እንደገና መፈተሽ አለብን። ያ ማለት በቱርክ የአውሮጳ ህብረት አባልነት ማመልከቻ ላይ የምናካሂደው ድርድር በረዥሙ ጊዜ ሊቀጥል አይችልም። ለንግግር መቅረብ ያለበት የሁለቱንም ወገኖች ጥቅም የሚያስጠብቅ አጋርነት ነው። ሆኖም የቱርክ ሙሉ አባልነት ካሁን በኋላ እንደ ግብ መያዝ የለበትም። የቱርክ ህዝበ ውሳኔ ተቀራራቢ ውጤት ህዝቡ ጥልቅ ክፍፍል ውስጥ እንደሚገኝ አመልካች ተደርጎ ተወስዷል። ይህን መታዘቡን ያሳወቀው የጀርመን መንግስት ክፍፍሉን ለማስወገድ በቱርክ ፖለቲካዊ ውይይት እንዲካሄድ ጠይቋል። አሜሪካንም የዜጎች መብት እንዲከበር አሳስባለች። ይሁንና ፕሬዚዳንት ኤርዶሃን ከድሉ በኋላ ትናንት ባሰሙት ንግግር ማሳሰቢያዎቹን ከቁብ የቆጠሯቸው አይመስልም። ከአሁን በኋላ ትችትም ሆነ ተቃውሞ ሊቀርብ አይገባም ሲሉ ያስጠነቀቁት ኤርዶሃን ክፍፍሉን የሚያባበስ እንጂ የሚያቀል ሀሳብ አላቀረቡም ይላል ጋዜጠኛ ዶሪያን ጆንስ። ፕሬዚደንቱ ትናንት ጠንከር ያለ ንግግር ነው ያደረጉት። ስለ ሕዝበ ውሳኔው የሚደረገው ውይይትና ውዝግቡ አብቅቷል፣ ትችቱም መቆም አለበት ብለዋል። የሕዝበ ውሳኔው ውጤት የተቃወሙትንም ተመልከቱ፣ እንዴት ሽንፈታቸውን እንደሚያከብሩ ሲሉ አሹፈውባቸዋል። ለርቀ ሰላም የሚደረግ እንቅስቃሴ የለም። ኤርዶጋን ከዚህ ይልቅ የሚከፋፍል ንግግር ነው ያደረጉት። ምንም እንኳን ከአንድ ከመቶ በላይ በሆነ ድምጽ ቢያሸንፉም ትችቱ መቆም አለበት የሚል እምነት ነው ያላቸው። እናም ፕሬዚደንቱ በተቃዋሚዎች ላይ ጠንከር ያለ እርምጃ ይወስዳሉ ተብሎ ነው የሚጠበቀው። ጋዜጠኛ ዶሪያን እንደሚለው ኤርዶሃን ከሁለት ዓመት በኋላ ማለትም በጎርጎሮሳዊ 2019 በቱርክ ለሚካሄደው ምርጫ ድጋፍ ማሰባሰቢያ ከአሁኑ መንገዱን እያመቻቹ ነው። ጸረ አውሮጳ ንግግራቸውም ሆነ ዛቻቸው በህዝበ ውሳኔ ያጡትን ድምጽ ለማግኘት የሚጠቀሙበት ዘዴም ነው ይላል። ከቱርክ ብሔርተኞች አብዛኞቹ በህዝበ ውሳኔው አልደገፏቸውም የሚል ግምት አለ። ለዚህም ነው ውጤቱ ተቀራራቢ የሆነው። በሁለት ዓመት ጊዜ ውስጥ በሚካሄደው ምርጫ ኤርዶሃን የብሔረተኞች ድምፅ ያስፈልጋቸዋል። እናም የሞት ቅጣት ተመልሶ ሕጋዊ ይሁን አይሁን የሚለው ጉዳይና በአውሮፓ ሕብረት ላይ የሚያነሱት ጥያቄ የብሔረተኞችን ቀልብ ለመሳብ ይጠቅማቸዋል። እናም በዚሁ ይገፉበታል። ግን ጥያቄው እነዚህ ጉዳዮች ለህዝበ ውሳኔ ይቀርባሉ ወይ ነው። ያን ካደረጉ የቱርክና የአውሮጳ ህብረት ግንኙነት አበቃለት። ቱርክ ከአውሮጳ ምክር ቤትና ከአውሮጳ የሰብአዊ መብቶች ምክር ቤት ጋር የሚኖራት ግንኙነትም ጥያቄ ውስጥ ይገባል። እነዚህ ደግሞ ኢኮኖሚያዊ ተጽዕኖም ይኖራቸዋል። ያለፈው እሁዱ ህዝበ ውሳኔ ውጤት በቱርክና በአውሮጳ ህብረት እንዲሁም በቱርክና በጀርመን ግንኙነቶች ላይ ተጽዕኖ ማሳደሩ እንደማይቀር ይገመታል። ይሁንና ቱርክ በልዩ ልዩ መስኮች ለአውሮጳ አስፈላጊ መሆኗ አውሮጳም ለቱርክ ጠቃሚ አጋር መሆኗ ግልጽ ነው። ስደተኞች ወደ አውሮፓ እንዳይገቡ ለመከላከል ከህብረቱ ጋር የደረሰችበት ያለፈው ዓመቱ ውል ሁለቱን ወገኖች ከሚያስተሳስሯቸው ጥቅሞች አንዱ ነው። ቱርክ የአውሮፓ ህብረት ዋነኛ የንግድ አጋር መሆኗም ሌላው የጋራ ጥቅማቸው መገለጫ ነው። የእነዚህ ትስስሮች የወደፊት እጣ ምን ሊሆን ይችላል የሚለው አሁንም ማነጋገሩ እንደቀጠለ ነው። አድማጮች የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ ሳምንት በሌላ ቅንብር እንገናኛለን እስከዚያው ደህና ቆዩ